የወጣቶች ዓለም ሉዋቲ ቤራዎ ከሌሎች 16 የሰብአዊ መብት አቀንቃኞች ጋር ከአንድ ዓመት በላይ በአንጎላ በእስር አሳልፏል። 17ቱ የሰብአዊ መብት አቀንቃኞች ለእስር የተዳረጉት በስልጣን ላይ ያለውን መንግሥት ለመገልበጥ አሲረዋል በሚል ተጠርጥረው ነበር። እነርሱ ግን የአሜሪካዊውን የፖለቲካ ሳይንቲስት ጌኔ ሻርፕ አምባገነናዊ ስርዓተ መንግስት በነገሰባቸው አገራት ትጥቅ አልባ ትግልን እንዴት ጥቅም ላይ ማዋል ይቻላል የሚል መጽሐፍ ብቻ ነበር ያነበቡት። የአንጎላው ፕሬዚዳንት ሆዜ ኤድዋርዶ ዶሽ ሳንቶሽ በሰጡት ምህረት ሉዋቲ ቤራኦ ካለፈው ሰኔ 2016 ዓ ም ጀምሮ ነጻ ሰው ነው። ከዳጎ ኒቬል በስተቀር ሁሉም የሰብዓዊ መብት አቀንቃኞች ከእስር ተለቀዋል። ሁሉም አንጎላን ለቀው መውጣት ከመከልከላቸውን ባሻገር በወር አንድ ጊዜ ከፍርድ ቤት መቅረብ ይጠበቅባቸዋል። ሉዋቲ ቤራኦ የተወለደው እንደ ጎርጎሮሳዊው አቆጣጠር በ1981 ዓ ም ከአንጎላ የተማሩ ቤተሰቦች በሉዋንዳ ነበር። አባቱ ጆዋ ቤራዎ የገዢው የአንጎላ ነጻ አውጭ ንቅናቄ ወይም ኤምፒኤልኤ አባልና የፕሬዚዳንት ሆዜ ኤድዋርዶ ዶሽ ሳንቶሽ የግል ፋውንዴሽን ኃላፊ ነበሩ። የአንጎላና የፖርቱጋል ጥምር ዜግነት ያለው ሉዋቲ ከዶይቼ ቨለ ጋር ባደረገው ቃለ ምልልስ ከእስር በኋላ በሚኖርባት አገሩ ነፃነት እንደማይሰማው ተናግሯል። ናውሻኖም ሴንቲ ያንች ሲርፕሬዝ ነሽ ፓይ ንስታይን ሊብርዳድ ፕሮፕሪያሜንት በፍጹም ከመታሰሪ በፊትም ነጻነት አይሰማኝም ነበር። በዚች ሀገር ማንም ሰው ነጻ አይደለም። እዚህ ሰዎች የሚኖሩት በፍርሃት ውስጥ ነው እና ፍርሃት የሚሰማው ሰው ነጻ አይደለም። ይህ በእኔና የሰብአዊ መብት አራማጅ ጓደኞቼ ላይ በተጨባጭ ይታያል። በፍጹም ነጻነት አይሰማኝም። እንደዚያ ባይሆን ኖሮ በተለያዩ የዓለም ክፍሎች እንደ ልቤ መዘዋወር በቻልኩ ነበር። ባለፈው ነሐሴ ወር የምህረት አዋጁ ስራ ላይ ውሏል በጉዳዩ ላይ ምን አስተያየት አለ ካዝ በራሴና በሌሎችም ላይ እንዳስተዋልኩት ምህረት ትልቅ ትርጉም የለውም ጉዳዩ ላይ ከፍተኛው ፍርድ ቤት ውሳኔ እስኪያሳልፍ ድረስ ጥፋተኛ አለመሆናችን ሊከበር ይገባ ነበር የተፈጠረው ነገር ግን ይህ አይደለም በስልጣን ላይ ያለውን መንግስት ይግባኝ ለመስማት ፈቃደኛ አይደለም ላላጠፋ ነው ጥፋት በሚሰጥ ምህረት ላይ በፍጹም አልስማማ ስለዚህ በፍጹም ይቅርታ አልፈልግም። ምህረቱን ውድቅ ማድረግ የሚቻልበት መንገድ ካለ ያንን ለማድረግ እሞክራለሁ አስቸጋሪም እንኳን ቢሆን። ምህረት አልፈልግም። ችሎቱ እንዲቀጥል እፈልጋለሁ፣ እስከ መጨረሻው የአንጎላ የፍትህ አካል ተቋሞቻችን ምን ያህል ጠንካራ እንደሆኑ መፈተሽ እፈልጋለሁ። ለነገሩ ተቋሞቻችን እጅጉን ደካማና በስራ አስፈጻሚው ላይ ጥገኛ የሆኑ ናቸው። ተቋሞቻችን ለዲሞክራሲና በህግ የበላይነት ለሚመራ መንግስት የሚመጥኑም አይደሉም። እኛ ደግሞ ያንን ነው መመስረት የምንሻው ዲሞክራሲያዊና በህግ የበላይነት የሚመራ እና ችሎቱ እስከ መጨረሻው እንዲቀጥል ትሻለህ? አዎ፣ የሚከፈለው ዋጋ ምንም ይሁን ምን እስከ መጨረሻው እንዲቀጥል እፈልጋለሁ። ከፍተኛው ፍርድ ቤት የስር ፍርድ ቤቱን ውሳኔ አጽድቆ የተበየነብኝን የአምስት ዓመት ከስድስት ወራት የስር ጊዜ ለማጠናቀቅ ወደ እስር ቤት ለመመለስ ብገደድም እንኳን የአንጎላ አጠቃላይ ምርጫ በጎርጎሮሳዊው 2017 ዓ ም ሊካሄድ እቅድ ተይዟል። የሰብአዊ መብት አቀንቃኞች ምን ሌ ብዙዎቻችን በምርጫው ሂደት አናምንበትም ምርጫው በራሱ አምባገነንነትን ለመደበቅ የሚደረግ ጥረት ነው ብለን እናስባለን አምባገነኖች ምርጫን ለመሸነፍ አያካሂዱም ይህንን በአንጎላ የ1992፣ 2008 እና 2012 ምርጫዎች ታዝበናል ብዙዎቻችን የምርጫ ሂደቱ ግልጽና ታማኒ እንዳልሆኑ ይሰማናል። እኛ እንደ ዜጋ የምርጫ ማጭበርበሮችን ለመቀነስና ለማጋለጥ እንዲሁም አስቀድሞ ለመከላከል የሚያስችሉ ሀሳቦች አሉ። ሌሎች አራማጆች በምርጫው ድምፅ ላለመስጠትና ተአቅቦ ለማድረግ ተስማምተዋል። ይህ ግን ሁላችንም ተግባራዊ የምናደርገው አይደለምሮሮሲ ሆሴ ኤድዋርዶ ዶሽ ሳንቶሽ ከጎርጎሮሳዊው አስራ ዘጠኝ ሰባ ዘጠኝ ዓመተ ምህረት ጀምሮ አንጎላን ላለፉት 36 ዓመታት በፕሬዝዳንትነት መርተዋል። ሰውየው በተደጋጋሚ ስልጣናቸውን እንደሚለቁ ቃል ቢገቡም አንዱንም ተግባራዊ ማድረግ አልፈለጉም። አሁንም በጎርጎሮሳዊው 2018 ዓ ም ስልጣናቸውን እንደሚለቁ ተናግረዋል። በተፈጥሮ ሀብት የበለጸገችው አንጎላ ዜጎች መካከል 70 በመቶ የቀን ገቢያቸው ከአንድ ዶላር ያነሰ ቢሆንም የሆዜ ኤድዋርዶ ዶስ ሳንቶሽ መንግስት ግን በሙስና ይታማል። አንጎላውያንም በአንድ ሰው ለ36 ዓመታት በሚዘወረው ፖለቲካቸው የተሰላቹ ይመስላል። ሉዋቲን ጨምሮ ሉዋቲ ግን አሁንም አንድን የፖለቲካ ፓርቲ ለመቀላቀል ዝግጁ አይመስልም። ይህ የማይታሰብ ጥያቄ ነው። Senha, eu nunca dei espaço e creio eu que não vai acontecer. Eu não, mas não, eu não estou não aqui também a uh... እንደዚያ አስቤ አላውቅ። ሰዎችም እንደዚያ እንዲያደርጉ ግፊት አሳድሬ አላውቅ። እኔ ሰዎች አምባገንነትን ለመታገል የሚያምኑበትን ሂደት እንዲከተሉ ነፃ መሆን ይኖርባቸዋል ብዬ አምናለሁ። እኔን መሰል የሰብአዊ መብት ተሟጋቾች እና ወጣት አንጎላውያን ያንን የፖለቲካ ፓርቲ በመመስረት እናሳካዋለን ብለው ካመኑ አልቃወማቸውም። ነገር ግን አንድ የፖለቲካ ፓርቲ በጓደኞቼ አሊያም ወይም ሌሎች የሰብአዊ መብት ተሟጋቾች ስለተመሰረተ ብቻ não sei se também se apoiarei um partido só porque são de amigos ativistas/barra qualquer coisa, né? a Pertencer a um partido, a uma célula partidária, não, não, não. momento em que estamos a conversar, está completamente fora de hipótese. Vamos falar da que é a maior estrutura partidária. ከተቃዋሚ የፖለቲካ ፓርቲዎች መካከል ትልቁን መሳሪያ የጨበጠ በመሆኑ ትኩረት ልናደርግበት ይገባል። ይሁንና የአባላቱንና ተከታዮቹን እምቅ አቅም ከመጠቀም አኳያ የሰራው ነገር በጣም ትንሽ ነው። እንደ አለመታደሉ ነው፣ በጣም ደካማ ተቃዋሚ ፖለቲካ ፓርቲዎች ነው ያለን። የተቃዋሚ የፖለቲካ ፓርቲዎች ምን ለየት ያለ ነገር ማድረግ ይችሉ ነበር? አገዛዙ ነፃ ሊሆን የሚገባውን ብሔራዊ ይሄ የምርጫ ኮሚሽን በቁጥጥሩ ስር አድርጎታል። አገዛዙ የምርጫ ሂደቱ እንዴት ሊከወን እንደሚገባ ይወስናል። ተቃዋሚዎች ደግሞ እያማረሩ መግለጫ ወጣሉ። ይህ ለእኔ በፍጹም ወደ አንጎላ የሲቪክ ማህበረሰብ እንመለስ ከማህበረሰቡ ምን ትጠብቃለህ ብዙ ነገር አልጠብቅም ምክንያቱም ስያሜውን የሚመጥን የሲቪክ ማህበረሰብ አለን ብዬ አላስብም መልካም ፈቃድ ያላቸው ከፍተኛ ዋጋ ያላቸው ግለሰቦች አሉ ይሁንና ተጨባጭ ለውጥ ማምጣት ከሚችሉበት ቦታ ላይ አይደለም ያሉት የሲቪክ ማህበረሰባችን ትብብር የለውም ያ ደግሞ በቂ አይደለም ይሁንና ከሲቪክ ማህበረሰቡ ይልቅ የፖለቲካ ፓርቲ መስርተው መንገድ Com muito boa vontade Mas que pá, acho que falta organização A nível da sociedade civil E falta que existam massas Mas eu criticaria muito menos a sociedade civil Do que aqueles que se propõem a substituir o poder Obviamente Eu sou o Tatiana e o Tatiana. Eu